ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሐሙስ ሐምሌ 26 2010 ዓ ም ፕሮግራማችን ተጀመረ። በኦሮሚያና ሶማሌ ክልሎች አዋሳኝ ስፍራዎች ግጭቶች ተቀስቅሰው በመቶዎች የሚቆጠሩ ዜጎች ሕይወታቸውን እንዳጡ ተገለጸ። በእኛ የምርመራ ያገኘ ነው። ከታህሳስ 2009 እስከ ታህሳስ 2010 ባለው ጊዜ ውስጥ ብቻ ከ700 በላይ ዜጎች ሕይወታቸውን አጥተዋል። በእርግጥ ይህ ቁጥር እጃችን ላይ እንዳለ መረጃ ከዚህ የከፋ እንደሆነ ያመለክታሉ። የሰብአዊ መብቶች ጉባኤ ጽህፈት ቤት ተጠባባቂ ዲሬክተር አቶ ብንያም አባተ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። መሰረቱ እዚህ ዩናይትድ ስቴትስ ውስጥ የሆነ ዓለም አቀፍ የሰብአዊ እርዳታ ድርጅት ለኢትዮጵያ የግማሽ ሚሊዮን ብር እርዳታ ሰጠ፣ የዚምባብዌ የምርጫ ውጤት እየተጠበቀ ባለበት ሰዓት የጦር ሰራዊቱ ወታደሮችና ፖሊሶች በተቃዋሚ ሰልፈኞች ላይ ተኩስ ከፈቱ፣ የሚሉትና ሌሎችም በዜናችን ውስጥ ተካተዋል። ዛሬ እረቡን ባይሆን ሐሙስም ቢሆን ትናንት ጊዜ አጥሮ ያልተሰሙትን ኢትዮጵያን በአሜሪካ ምናልባትም ሴቶችና ቤተሰብን ዛሬ ለማካተት እየሞከርን ነው። ሰላም አድማጮቻችን፣ እንዴት አመሻችሁ? አስተናጋጆቻችሁ እኔ አዳነች ፍሳዬና ጤና ይስጥልኝ እኔም አዲስ አበበንን። ብርሃን ኃይሉ ፕሮግራሙን እያቀነባበረች ስርጭቱን ትመላለች። መልካም ምሽት በመመኘት አሁን ወደ ዜናው ንባብ እናልፋለን። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ፎር ራይት ኦፍ ኢትዮጵያንስ የተሰኘ ድርጅት በደቡብ ብሔር ብሔረሰቦችና ክልል ለተፈናቀሉ የጌዲዮ የወላይታና የጉራጌ ተወላጆች የግማሽ ሚሊዮን ብር እርዳታ መስጠቱ ታወቀ። በአንድ ህዝብ መካከል እንዲህ ያለ መጠፋፋት መፈጠሩም እንዳሳዘነው ገልጧል። መለስካቸው አምሃ አጥር ያለ ዘገባ ልኮልናል። ድርጅቱ በመግለጫው እንዳመለከተው በደቡብ ክልል በተቀሰቀሰው ግጭት በጌዲዮ እንዲሁም በወላይታና በጉራጌ ተወላጆች ላይ በደረሰው መፈናቀልና የህይወት መጥፋት ከፍተኛ ሀዘን እንደተሰማው ይገልጻል። አክለውም በአንድ ሕዝብ ውስጥ እንዲህ አይነት መቃቃርና ዘር ለይቶ መጠፋፋት እጅግ አሳዛኝ መሆኑን፣ መደረግ ያልነበረበትም መሆኑን ሕዝቡ እንዲረዳውና ለተመሳሳይ ግጭት እንዳይጋለጥ እናሳስባለን ብሏል ድርጅቱ አስከትለውም በአሁኑ ወቅት በደቡብ ክልል የተፈጠረውን ግጭት መንግሥት እንደ ቀድሞው በምስጢር አለመያዙንም አመስግነዋል። ስለሆነም መንግሥት በየአካባቢው የተፈናቀሉ ሰዎችን ለመርዳት በክልሉ አንድ ግብረ ኃይል ያቋቋመ በመሆኑ ግሎባል አሊያንስ ወይንም ዓለም አቀፍ ትብብር ለኢትዮጵያውያን መብት አዲስ አበባ በሚገኘው ተወካዩ አማካኝነት እንዲሰጥ መላኩን ይናገራል። የእርዳታው ገንዘብም በአጭር ጊዜ ውስጥ ለተጎጂዎች በጉዳታቸው ልክ እንደሚከፋፈል ያለውን እምነት ገልጿል። ለክልሉና ለፌዴራል መንግሥትም ተጨማሪ እርዳታ እንዲሰጥ ጥሪ አቅርበዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በጉሎ መኻዳ ወረዳ ዛላንበሳ ከተማ ኤርትራ ድንበር አካባቢ በተቀበረ ፈንጂ ሶስት ልጆች ሕይወታቸው ማለፉን ዘጋቢያችን አለም ፍስሐ ከመቐለ በላከው ዘገባ ገልጿል። ዝርዝሩ ይቀርባል። በጉሎ መኻዳ ወረዳ ዛላንበሳ ከተማ በጸረታንክ ፈንጂ የሶስት ተማሪዎች ሕይወት ማለፉ የወረዳ ጉሎ መኻዳ የሕዝብ ግኝት ኃላፊ አቶ ዮሐንስ ፋረ ገልጠዋል። ማክሰኞ ሐምሌ 24 2010 ዓ ም ከሰዓት በኋላ ከዛላምበሳ ወደ ኤርትራ አቅጣጫ በመሄዳቸው ነው አደጋ ያጋጥማቸው። ሦስት ተማሪዎች ከከተማ ወጥተው አስኪ ወደ ሆነ ቦታ ሲራመዱ የኤርትራ ነዋሪዎች በድምፅና በምልክት እንዲመለሱ ሲነግሯቸው መስማት ባለመቻላቸው አደጋው አጋጥማቸዋል። ተማሪዎች ያገኙትን የጠረ ታንክ ፈንጅ በድንጋይ በመቀጥቀጣቸው ነው ሕይወታቸው ለማጣት የተቻለ። ተማሪዎቹ ሁለቱ የሰባተኛ ክፍል ተማሪዎች ሲሆኑ አንደኛው የስምንተኛ ክፍል ተማሪ መሆኑን አቶ ዮሐንስ ጨምረው ገልጠዋል። የተማሪዎቹ የቀብር ስነ ስርዓት በመድኃኔ ዓለም ቤተ ክርስቲያን ተፈጽመዋል። አለም ፍስሐ ከመቀለ አለም፣ እናመሰግናለን። የዚምባብዌ የሰብዓዊ መብት ታጋዮች በድህረ ምርጫው በመዲናይቱ ሀራሪ የሶስት ሰዎች ሕይወት ያጠፋውን የወታደሮች እርምጃ አውግዘዋል። የሀገሪቱ ምርጫ ኮሚሽን ዘገየ የተባለውን የምርጫ ውጤት በቅርቡ እንደሚያሳውቅ ገልጧል። በህጉ መሰረት ውጤቱን ለማሳወቅ እስከ መጪው ቅዳሜ ድረስ ጊዜ እንዳላቸው ባለስልጣናቱ ተናግረዋል። በቅርቡ እንደሚያሳውቁም አውስተዋል። ለፕሬዚዳንትነት የተወዳደሩት ተቃዋሚ ኔልሰን ቸሚሳ ባለፈው ሰኞ አሸናፊው እኔ ነኝ ብለው ነበር። ትናንት ታዲያ በብዙ መቶዎች የሚቆጠሩ የተቃዋሚው ፓርቲ ደጋፊዎች ምርጫ ኮሚሽኑ በር የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ በፖሊሶች ላይ ድንጋይ ወርውረዋል። ፖሊሶች ደግሞ እምባስ መጭ ጋዝ ተኩሰዋል። የውሃ ግፊትም ተጠቅመዋል። ወደኋላ ደግሞ ወታደራዊ ተሽከርካሪዎች በመንገዶች ሲዘዋወሩ ታይተዋል። ወታደሮች በመንገደኞች ላይ ሲተኩሱና ሰዎችን ሲደበድቡም እንደታዩ ተዘግቧል። ፕሬዚዳንት ኤመርሰን ናንጎዋ ግጭቱ በነጻ አካል እንዲመረመር ዛሬ ጥሪ አቅርበዋል። ሀገሪቱ ወደፊት መንቀሳቀስ እንዳለባትም አስገንዝበዋል። ወደ ኋላ ላይ ተጨማሪ ዘገባ እናክላለን። በሶማሊያ ክልል ፑንትላንድና ነጻ ሀገር ነኝ በምትለው ሶማሊላንድ መካከል የሚካሄደው ውጊያና አቀጣጣይ ልፈፋ እየጨመረ በሄደበት በአሁኑ ወቅት ተንታኞች አክራሪ ሙስሊሞች ቡድኖች በአካባቢው ያለውን አለመረጋጋት ተጠቅመው ስር ለመስደድ ሊሞክሩ ይችላሉ የሚል ስጋት እያሰሙ ነው። ሶማሊላንድና ፑንትላንድ በቀጥታ ከተጋጩ የጸጥታ ኃይሎቻቸው በዛ ስለሚጠመዱ አልሸባብንም ሆነ እስላማዊ መንግስት ነኝ የሚለውን ቡድን ለመግታት አይችሉም የሚል ስጋት እንዳላቸው ኢጄ ሆገንደርን አስገንዝበዋል። ሆገንደርን የዓለም አቀፍ ቀውስ ጉዳይ የሚከታተለው ቡድን የአፍሪቃ ክፍል ምክትል ዳይሬክተር ናቸው። ሶማሊላንድ ና ፑንትላንድ ከአደን ባህረ ስላጤ እስከ ምስራቃዊ ኢትዮጵያ ድንበሮች በሚሄዱ ሶዋልና ሶነአ ክፍለ ሀገሮች ላይ የረጅም ጊዜ የይገባኛል ጥባላቸው። ዜናው የሚተላለፍላቸው አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን የተላከ ደብዳቤ መቀበላቸውን የሆዋይት ሀውስ ቤተ መንግስት ጠቁሟል። ባለፈው ሰኔ ወር ላይ ሲንጋፖር ስለ አካሄዱ ስብሰባ የሚመለከት መሆኑ ታውቋል። ደብዳቤው ከሊቀመንበር ኪም የተላከውን ደብዳቤ ፕሬዚዳንት ትራምፕ የተቀበሉት ትናንት ረቡዕ ነው። በሁለቱ መሪዎች መካከል የሚካሄደው የመልእክት ልውውጥ ሲንጋፖር ያደረጉት ስብሰባ የሚገኝበትን ሁኔታ ለማወቅና በገቧቸው ቃሎች ላይ ለመግፋት የታለመ ነው ስትል የዋይት ሀውስ ቃል አቀባይ ሰራ ሰንደርስ ገልጣለች። ባለፈው ሰኔ ወር ባደረጉት ስብሰባ የኮሪያን ልሳነ ምድር ከኒኩለር መሳሪያ ነፃ ወደ ማድረግ የሚያመራ ጥረት ለማካሄድ ቃል ገብተዋል። ይሁንና ሁለቱ መሪዎች የፈረሙት ሰነድ ሰሜን ኮሪያ መቼና እንዴት ከኒኩለር መሳሪያ ነፃ ልትሆን እንደምትችል አይገልጥም። ትራምፕ ዛሬ ማለዳ ለመልካሙ ደብዳቤው ምስጋና አቀርባለሁ በቅርቡ ላገኘሁትም እጓጓለሁ የሚል መልእክት ልከዋል። አያይዘውም ትራምፕ ሰሜን ኮሪያ የአሜሪካ ወታደሮች ቅሪት አካል የተባሉ ጭነቶች ለዩናይትድ ስቴትስ በማስረከቧ ኪምን አመስግነዋል። የትራምፕ አስተዳደር ቻይና ወደ ሀገር በምታስገባው ሁለት መቶ ቢሊዮን ዶላር የሚያወጣ ሸቀጣሸቀጥ ላይ የሚደነግገውን ቀረጥ ወደ 25 ከመቶ ከፍ ለማድረግ በዛተበት በሆነ ወቅት ቀረጥ የማጠናከሩ ተግባር ዓለምን ከማሳዘን በስተቀር ሌላ ፋይዳ የለውም በማለት ቻይና አስጠንቅቃለች። ፕሬዚደንት ትራምፕ በቻይና ላይ የሚደነገገው ቀረጥ በፊት ታስቦ ከነበረው 10 ከመቶ ወደ 25 ከመቶ ከፍ ስለማድረግ ጉዳይ እንዲያስቡበት የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትሃይዘርን ጠይቀዋል። ቻይና ጎጂ ተግባሯን መለወጡን ትታ ሕገወጥ በሆነ መንገድ በዩናይትድ ስቴትስ ሰራተኞች፣ ገበሬዎችና የንግድ ሰዎች ላይ ትበቀላለች ሲሉ ላይታይዘር ባወጡት መግለጫ ጠቅሰዋል ዩናይትድ ስቴትስ ዛቻ የዩናይትድ ስቴትስ ዛቻ ጠንካራ የቻይና ምላሽ አስከትሏል። ቻይና ጥቅሟን፣ ነጻ ገበያንና የዓለም ስርዓትን ለማስጠንቀቅ ለማስጠበቅ የአጸፋ ምላሽ እንደምትሰጥ በማስታወቅ አስጠንቀቃለች። ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የካቶሊክ ቤተ ክርስቲያን የእርሳቸውን አመለካከት በመከተል አስተምህሮዋን የሞት ቅጣት መኖር የለበትም ወደሚለው እንድትቀይር መጠየቃቸውን ቫቲካን ዛሬ አስታውቋል። አዲሱ የካቶሊክ ቤተክርስቲያን አጠቃቀም የሞት ቅጣት የሕዝብን ደህንነት ለመጠበቅ ሲባል አንዳንድ ወንጀሎችን በሚመለከት ተገቢ ተደርጎ የታየበት ጊዜ ነበር። አሁን ግን አንድ ሰው ከባድ ወንጀል ከፈጸመም በኋላ ሰብአዊ ክብሩ የማይሟጠጥ መሆኑን የሚያሳይ ንቃተ ሕሊና ከፍ እያለ ነው ይላል። ካቶሊክ ቤተ ክርስቲያን የሞት ቅጣት በሰው ልጅ ክብር ላይ የሚደረግ ጥቃት በመሆኑ የሞት ቅጣትን ለማስቀረት በቁርጠኝነት እየሰራች ነች ይላል የቫቲካኑ ትምህርት። በመጨረሻም ኢራን በፋርስ ባህረ ሰላጤ ግዙፍ ወታደራዊ ልምምድ ለማድረግ እየተዘጋጀች መሆኗ ታውቋል። ልምምዱ ኢራን የሆርሙዝ ወሽመጥን የመዝጋት ብቃት እንዳላት ያሳያል ተብለዋል። ኢራን በቅርቡ ወሽመጡን ለመዝጋት ዝታ ነበር። የሄርሙዝ ወሽመጥ የመካከለኛው ምስራቅ የዘይት ጭነቶች ከፋርስ ባህረ ሰላጤ ወደ አሬቢያን ባህር የሚተላለፉበት ቁልፍ መስመር ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። በኢትዮጵያና አካባቢው ከምሽቱ ሶስት ሰዓት ከአስር ደቂቃ በዜና የተጀምሮ ፕሮግራም በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት። በድጋሚ የምናስተናግዳችሁን አዳነች ሳዬና አዲሱ አበበ ነን። በሎስ አንጀለስ የአብይ ኮሚቴ አሰራር ውስጥ ለተፈጠረው ስህተት የቆንስላው ጽህፈት ቤት ይቅርታ ጠየቀ። አብረው የሚሰሩ የነበሩ ሰዎች ተቆልፎባቸው ሳይ በጣም ያዘንኩበት ነገር እሱ ነው። እንደ ጽህፈት ቤት የተፈጠረው ስህተት ኃላፊነቱን መውሰድ ይኖርብናል ብዬ አምናለሁ ነው። በጽህፈት ቤቱ የኮሚቴው አስተባባሪ አቶ ብርሃነ ኪዳነ ማርያም። ዝርዝሩ በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ ዘገባ። በኦሮሚያ እና በሶማሊያ ክልሎች አዋሳኝ ስፍራዎች በተፈጠሩ ግጭቶች በአንድ አመት ጊዜ ውስጥ ከሰባት መቶ በላይ ዜጎች ህይወታቸውን እንዳጡ ሰብአዊ መብቶች ጉባኤ ያወጣው ልዩ መግለጫ አመለከተ። አያሌ ሴቶች መደፈራቸውን፣ ብዙዎች የደረሱበት እንዳልታወቀ፣ በመቶዎች የሚቆጠሩ ደግሞ የአካል ጉዳት እንደደረሰባቸው የሰመጉ ልዩ መግለጫ ይፋ አድርጓል። ሰመጉ በደል የደረሰባቸው እንዲላኩ እንዲላኩ ያጠፋ ደግሞ በህግ እንዲዳኝም ጠይቋል። መለስካቸው ዝርዝር አለው። 144ኛው የሰብአዊ መብቶች ጉባኤ ሰመጉ የቀድሞው ኢሰመጉ ማለትም የኢትዮጵያ ሰብአዊ መብቶች ጉባኤ ልዩ መግለጫ ያተኮረው በኢትዮጵያ ሶማሌና በኦሮሚያ ክልል በተለያዩ ዞኖች በተፈጸሙ የሰብአዊ መብቶች ጥሰት ላይ ነው። በሁለቱ ክልሎች አዋሳኝ ስፍራዎች በተቀሰቀሱ ግጭቶች ያያሌ ሰዎች ህይወት መጥፋቱ፣ ብዙዎቹ የአካል ጉዳት እንደደረሰባቸው፣ ቁጥሩ እጅግ ከፍ ያለ ህዝብ ከኖረበት ቀየው እንደተፈናቀለ መንግስትን ጨምሮ የተለያዩ አካላት መረጃዎችን ሲያወጡ ነበሩ። የሰመጉ ጽህፈት ቤት ተጠባባቂ ዲሬክተር አቶ ብንያም አባተ ዛሬ ለቪኦኤ እንደተናገሩት ከሆነ ይህ የከፋ ግጭት ከመከሰቱ ከአንድ ዓመት በፊት ሊከሰት የሚችለውን አስፈሪ ሁኔታ በመገምገም ጋዜጣዊ መግለጫ ሰጥተው እንደነበረ ያስታውሳሉ። ግጭቱ ያስከተለውን ጉዳት ሙሉ ለሙሉ ማወቅ እንዳልቻለ በልዩ መግለጫ ያተተው ሰመጉ በውሱ የምርመራ ሂደት ደርሷል ያለውን ጥፋት በዝርዝር ከነ ማስረጃዎቹ አውጥቷል። አቶ ብንያ አባተ ይህን በተመለከተ ለቪኦኤ እንዲህ ብለዋል። በእኛ የምርመራ ያገኘ ነው። ከታህሳስ 2009 እስከ ታህሳስ 2010 ባለው ጊዜ ውስጥ ብቻ ከ700 በላይ ዜጎች ህይወታቸውን አጥተዋል። በእርግጥ ይህ ቁጥር ከዚህ የከፋ እንደሆነ ያመለክታሉ እጃችን ላይ ያሉ መረጃዎች። ነገር ግን ሰመጉ ከተለያዩ ምንጮች በበቂ መረጃ አሰባስቦ አደራጅተው ያገኘው ይህንን ያህል ዜጎች ህይወታቸውን እንዳጡ የሚያመለክቱ ናቸው። ሌሎች የሰብአዊ መብቶች ጥሰት በተመለከተም ዳይሬክተሩ በዝርዝር አብራርተዋል። ከዚህም በተጨማሪ ወደ አንድ ሚሊዮን የሚጠጉ ዜጎች ከአካባቢው ተፈናቅለዋል። በአስከፊ ሁኔታም አስገድዶ መድፈር ሁሉ የተገኘበት ነው። ይሄ ምርመራ ከፍተኛ መጠን ያለው ነው። ከ25 በላይ ሴቶች አስገድዶ መድፈር ተፈጽሞባቸዋል፣ በሁለቱም ወገን። ይሄ እስከዛሬ ሰመጉ ካገኛቸው ምርመራዎች ሁሉ እጅግ ከፍተኛውና የከፋው ነው። ከዛም በላይ በጥይት የቆሰሉ አካላዊ ድብደባ የተፈጸመባቸውም በመቶች የሚቆጠሩ ዜጎች አሉ። የደረሱበት የማይታወቁም ዜጎች አሉ። በሁለቱ ክልሎች አዋሳኝ ስፍራዎች ግጭቶች ሲቀሰቀሱ የቆዩ እንደነበረ የታወቀ ነው። የቪኦኤ ዘጋቢዎችም በአንዳንድ ስፍራዎች የተከሰቱ ግጭቶችንና የደረሱ ጉዳቶችን በመመልከት የተለያዩ ዘገባዎችን አቅርበዋል። በተለይ ከአንድ ዓመት በፊት የተፈጠረው ግጭት ግን እጅግ ግዙፍና ሰፊ ጉዳትም ያስከተለ ለመሆኑ የሚያነጋግር አይደለም። ይሁንና ሰብዓዊ መብቶች ጉባኤ የመብቶችን ጥሰት መርምሮ ይፋ በማድረግ ረገድ ዘግይቷል የሚል ወቀሳ ከየአቅጣጫዎች ሰነዝራል። አቶ ቢንያምን ለምን ዘገያችሁ ብያቸው ነበረ። ሪፖርቱ ማጠናቀር ከጀመርን ረዥም ጊዜ ነው የወሰደው። በታህሳስ ወር ሁለት ጊዜ ወደ አካባቢዎች ባለሙቻችንን በመላክ የመስክ ምርመራዎችን ለማካሄድ ሞክረናል። ግን ከዛ ወዲህ የሪፖርቱን አጠናቅነ በጨረስንበት ጊዜም የአስቸኳይ ጊዜ አዋጅ ታውጆ ስለነበረ፣ አስቸኳይ ጊዜ አዋጁም ከገደባቸው ተግባራት አንደኛው እንደዚህ አይነት መሰል ነገሮችን ማውጣት ስለነበረ ሪፖርቱን ለመልቀቅ አልቻልም። ይህ አንደኛው ምክንያት ነው። ከዛ በተጨማሪ ግን ሁሉንም ወገን በኩል ያካተተ ይሁን ዘንድ ለሁለቱም ክልል መንግስታት በክልሎቻቸው የደረሱትን የሰብዓዊ መብት ጥሰቶች የሚመለከት መረጃዎች እንዲሰጡን ጥያቄዎችን አቅርበናል። በጥያቄው መሰረት የኢትዮ ሶማሌ ብሔራዊ ክልላዊ መንግስት የፖሊስ ኮሚሽን በክልሉ ደርሷል ያለውን የጥቃት መጠን የሚያሳይ ሰነድ ሰጥቶናል። በአንጻሩ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ጽህፈት ቤት ሶስት ጊዜ ያህል ደብዳቤዎችን ልከናል። ጥያቄዎችን መረጃ እንዲሰጡን በአካል ተመላልሰን ጠይቀናል፣ በስልክም ተከታትለናል ብን መታው ልዩ መግለጫው በሚወጣበት ቀንም ራሱ ከመልቀቃችን በፊት ጥያቄዎችን አድርገናል። ይሁን እንጂ ከኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ጽህፈት ቤት እየጠየቅ ነው። መረጃ ልናገኝ አልቻለም። ስለዚህ በቂ መረጃ አለማግኘታችን ሌላኛው ዋነኛ ምክንያት ነው። ሰመጉ በዚህ ባለ 53 ገጽ ልዩ መግለጫ ማጠቃለያ ላይ ጉዳት ለደረሰባቸው ዜጎች ተገቢው ካሳ እንዲከፈላቸው ያሳስባል። ከህግ አግባብ ውጭ በዜጎች ህይወትና አካል ላይ ጥቃትና ጉዳት የፈጸሙና ያስፈጸሙ የመንግሥት አካላትም መንግስት ለሕግ በማቅረብ ተጠያቂ እንዲያደርጋቸው ጥሪ አቅርቧል። የቀድሞው ኢሰመጉም ሆነ የዛሬው ሰመጉ ደጋግሞ እንደሚለው መንግስት ላለፉት አያሌ ዓመታት ይህንን ጥሪ ቢያንስ በቀጥታ ተቀብሎ ተግባራዊ ያደረገበት ጊዜ የለም። አሁንስ የተለየ ነገር ይጠበቃል? አቶ ቢንያም አባተ አሁን በቅርቡ በአገሪቱ እየታየ ያለው በተለይ ከአዲሱ ጠቅላይ ሚኒስትር ወደ ስልጣን መምጣት በኋላ የተሻለ ለህዝብ ጥያቄዎች መልስ የመስጠት አዝማሚያዎች አሉ። ይህ ሪፖርት ትልቅ ነው። የደረሰውም የሰብዊ መብት ጥሰት እጅግ ጥልቅና ሰፊ ነው። ስለዚህ ሪፖርታችንም በጊዜው ምላሹን ያገኛል ብለን እናስባለን። እንደሚታወቀው የሰብዊ መብቶችን የመጠበቅ የማስጠበቅ እና የማክበር ቀዳሚ ኃላፊነት የሚጣለው መንግስት ላይ ነው። ስለዚህ ይሄ ልዩ መግለጫውም የሰመጉ ልዩ መግለጫዎችም በቀዳሚነት እንዲደርሱ ታርጌት የሚያደርጉት የመንግስት አካላትን ነው መንግስትን ነው። ስለዚህ መንግስት ይህንን መግለጫ ትኩረት ሰጥቶት እየደረሰ ያለውን የሰብዓዊ መብት ጥሰት በራሱ መንገድም አጣርቶ መፍትሄ እንደሚሰጥ እንጠብቃለን። በጣም አመሰግናለሁ። አቶ ቢንያም ስለተግብረው እኔም አመሰግናለሁ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአምባገነኖች ጊዜ አልፏል ያሉ አንዳንድ የአፋር ወጣቶች ፌዴራል መንግስቱ በክልሉ የሚፈጸሙ የሰብዓዊ መብት ጥሰቶችን እንዲያስቆም ጠየቁ። ጠቅላይ ሚኒስትር አብይ አህመድ ከክልሉ ሕዝብ ተወካዮች ከተወያዩበት ጊዜ ጀምሮ ለእርሳቸው አቤቱታና ጥያቄ ሊያቀርቡ የነበሩ ወጣቶች ማሰርና ማስፈራራቱ መቀጠሉንም ገልጠዋል። በዚያ ውይይት ላይ የተገኙ የክልሉ መንግስት የመረጣቸው ደጋፊዎችና ካድሬዎች ብቻ ናቸው ይላሉ ወጣቶቹ። እስክንድር ፍሬው ነው የዘገበልን። የአፋር ብሔራዊ ክልላዊ መንግስትና በዚያ የሚገኙ አንዳንድ ወጣቶች ውዝግብ የጀመረው ጠቅላይ ሚኒስትር አብይ አህመድ አካባቢውን በጎበኙበት ወቅት ነው። ከሳምንታት በፊት በዋና ከተማዋ ሰመራ የተገኙት ጠቅላይ ሚኒስትሩ ከክልሉ ነዋሪዎች ተወካዮች ጋር ተወያይተዋል። ወደ ውይይቱ አዳራሽ የገቡት ሰዎች በክልሉ መንግስት የተመረጡና የህብረተሰቡን ችግር ማንጸባረቅ የማይችሉ ናቸው ያሉ ወጣቶች ታዲያ ቅሬታ አቀረቡ። ከሰመራ ዩኒቨርሲቲ ከንግዱ ማህበረሰብና ከሌሎችም የህብረተሰብ ክፍሎች የተውጣጡት እነዚህ ወጣቶችም ናቸው ጓደኞቻቸው በዚያው ቀን መታሰራቸውን ሲገልጹ የቆዩት እነዚያ ወጣቶች በቅርቡ ተፈተዋል። ወጣቶቹ እንዳሉት ሰሞኑን ደግሞ በምትካቸው ሌሎች ታስረዋል። እነዚህ አስራ አምስት ወጣቶች የታሰሩት በክልሉ የሚፈጸሙ በደሎችን በተመለከተ አቤቱታ ለማቅረብ ወደ አዲስ አበባ ከመምጣታቸው ጋር በተያያዘ መሆኑን መሐመድ አሚን የተባለ ወጣት ለአሜሪካ ድምጽ አብራርቷል። አቤቱታ ወይ ቅሬታውን ለማቅረብ ሲመጣ አብሮ የመጣውን ወጣ ነው አሁን ያሰሩት፣ እሱና ጓደኞቹ። ስንት ወጣቶች ነበሩ የመጡት አዲስ አበባ? ከነ አገር ሽማግሌዎች ወደ ሰላሳ የምንጠጋ ሰዎች ነን የመጣ ነው። ስትመለሱ ምን ያህሉ ታሰሩ? መቼ ነው የታሰሩት? ወደ ሰመራ ዋና ከተማው አካባቢ የሚኖሩ ወጣቶች ማስፈራራትና ዛቻ ካልሆነ እርምጃ ከመውሰድ ቀርበዋል። ነገር ግን አሁን ዞን አራት ተብሎ የሚጠራው አካባቢ ነው ወጣቱ የታሰረ ያለው። በአዲሱ አጠራር ማዕከላዊ ዞን የሚባለው ማለት ነው። ማዕከላዊ ዞን የሚባለው አካባቢ ማሰረም ብቻ አይደለም፣ ወጣቱን አንድ ሁለት አድርገው እየወሰዱ መደብደብ፣ ማሰራራት በአሁንም ድረስ ከተግባራቸው አልተቆጠቡም። የታሰሩ ስንት ናቸው እስካሁን? መጀመሪያ ላይ ታስረው የነበሩት ወደ ሀያ አራት አካባቢ ነበሩ። ከዛ አሁን ላይ ደግሞ ወደ ስድስት የሚሆኑት ማረሚያ ናቸው። የት ከተማ ክልዋን ከተማ ነው የሚገኙት? ከወጣቱ ጋር አብሮ የመጣና የእሱ ተከታዮች አሉ እሱ ጋር በስራም በጓደኝነት አብረው ያሉ ወጣቶች የእሱን አይነት አላማ ስላላቸው በሚል ብቻ ነው የታሰሩት። እነዛ ወጣቶች አዲስ አበባ ያልመጡ ጭምርም ታስረዋል ነው ምትለኝ? አዎ አንድኛው ብቻ ነው አዲስ አበባ እኛ ጋር የመጣው። ሌላው የእሱ ጓደኞች እና በስራ ቢሆን አንዳንድ ነገሮች ያገናኛቸዋል እና በዛ ኬዝ እነሱ ከእሱ ጋር ነው ያሉት በሚል ነው ያስሯቸው። አፋር ለምን እንዲህ አይነት ችግሮች ተፈጠሩ? ምንድነው ለየት የሚያደርገው? የክልሉ አመራሮች ከነበረው ስርአት ጋር ተላምደው አብረው ያሉና የነበሩ ናቸው እንደገና ራሳቸውን ሪፎርም አድርገው አድሰው ባለው ለውጥ ራሳቸውን ዝግጁ የሆኑ ሰዎች አደሉ። ይህን ስል የሚታይ ነገር ነው። እነዚህ ሰዎች አሁን ላይ ወጣቱ ድምፁን ያሰማው ያለው ነገር በቃ ከሌላው የኢትዮጵያ ሕዝብ ጋር ባለው ነገር ተሳትፎ ለውጥ ላይ እጅን እንዲኖር ና የለውጡ ተጠቃሚ እንዲሆን ስለፈለገ ነው። ወጣቱ ደግሞ እውነት ነው፣ ለውጥ ይፈልጋል። ማንኛውም ወጣት በነበረው ነገር መኖር ከዚህ በኋላ ይበቃል። ስለዚህ የእኛ ወጣት የአፋር ክልል ወጣት እንደ ሌሎች ወንድሞቹ ለውጥ ናፋቂ ነው። ስለዚህ እኛ ወጣቶች ነገም አናቆምም። ይሄ እነሱ ስለዛቱ ስላስፈራሩ፣ ስላሰሩ ና ስለደበደቡ የሚቆም ነገር አደለም። ለምን ወጣቱን አፍኖ ደብድቦ ና አስሮ አሁንም እዛው እንዳሉ ነው የሚያሳዩ ማሰር ና መደብደብ መዛት መፍትሄ አይሆንም። ስለዚህ እኛ ወጣቷ ነገ እንቀጥላለን፣ ከነገ ወዲያ እንቀጥላለን። ለውጥ እስኪመጣ ድረስ ይህ ወጣት ድምፁን ማሰማቱን አያቆምም። እነሱ የፈለጉትን ነው እርምጃ ቢወስዱ ማለት ነው። እነሱ ይህን ነገር የሚያደርጉት ለዛቻና ለማስፈራራት ነው። ወጣቱ ካለበት እውነታ ርቆ የእነሱን አላማ ተገዥ እንዲሆን ነው የሚፈልጉት። ይህን ነገር ደግሞ የአፋር ወጣት ነግቷል። በአሁን ዘመን የተማረ ወጣት ነው፣ አቅም አለው። የመቃወምም ለሀገሪቱም ለውጥ የማምጣትም አቅም ያለው ወጣት ስለሆነ በለውጡ ተሳታፊ የመሆን እድሉን እናግኝ ነው ዋናው ነገር። ስለዚህ እነሱ የሚያደርጉን ነገር እኛ ሊገታን ስለማይችል፣ እነሱ ከድርጊታቸው ቢቆጠቡ እየተሻለ ይሆን ነበር። እኔ የእነሱ ማንነት እየታየ ነው አሁንም ድረስ በማሰር እንደሚታየው። ክቡር ጠቅላይ ሚኒስትራችን እንኳን ድምፁን ያሰማ ቀርቶ ሌላ ወንጀሎችን ሰርተው በወንጀል ኬዝ እንኳን የታሰሩ ሰዎች ይቅር ብሎ እየፈታ ነው። በአሁኑ ጊዜ ግን እኛ ክልል ላይ ወጣቱ ድምፁን ስላሰማ አቤት ስላለ ብቻ አሁንም ድረስ እየታፈነና እየታሰረ ነው ያለው። ይሄን ነገር ደግሞ የፌዴራል መንግስት ጣልቃ ገብቶ ሊፈታልን ይገባል። ሀሳባቸውን በማህበራዊ ሚዲያ የሚገልጹ ወጣቶችም በክልሉ መንግስት ለስርዓትና ለማስፈራራት እየተዳረጉ መሆኑን ያብራራው ደግሞ ሌላ ወጣት ነው። ምክንያቱ ያው በተለያየ ምክንያት ነው። አንደኛ ፌስቡክ ላይ ለምን ትጽፋላችሁ ምናምን በሚል ነው። ሁለተኛ ደግሞ ሰላማዊ ሰልፍ ለምን ታደርጋላችሁ ለአቢይ አህመድ ያላቸው እንዲዛፍ ለምን ምናምን በሚል ነው ፌስቡክ ላይ የሚጽፉትን ወጣቶች ናቸው እንትን አሉ። እነዚህ በሙሉ የዩኒቨርስቲ ተማሪ ወጣቶች ናቸው። አዎ ቲማሹም ዩኒቨርስቲዎችም አሉ። ለስኩል ተማሪዎቹም አሉ። በአፋር ክልል መንግስት፣ በዞን አስተዳደሮች፣ እንደዚሁም በተለይ ደግሞ በዩኒቨርስቲ ተማሪ ወጣቶችና በማህበራዊ ሚዲያ በተለይ በፌስቡክ ሀሳባቸውን በሚገልጹት ወጣቶች መካከል ነው ችግሩ እየተፈጠረ ያለው ብለኛል። ሲጠቃለል ያ መብታቸው እየተከበረ አይደለም ነው የእናንተ ቅሬታ፣ የወጣቶቹ? አዎ እንደገና፣ ለምን ሰው ይደባደባ ነው በቃ ህጉ የሚለው። አንድ ሰው ካጠፋ ወንጀሉ እስከሚጣራ ድረስ ወደ ፖሊስ ጣቢያ ተወስዶ ከፍ ተብሎ በክብር ነው ሰው የሚቀመጠው። እዚህ ጋር ግን በጨለማ ልክ እንደ ዲክታተርሺፕ በጨለማ ይወስዱና ሰውን በጣማ መርጃት በትሲ ምናምን በዱላ መቀጠት ነው። ወጣቶቹ ባቀረቡት አቤቱታና ቅሬታ ላይ ከአፋር ብሔራዊ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክንድርን እናመሰግናለን። አሁን ደግሞ ወዲህ ወደ ዩናይትድ ስቴትስ እንመለሳለን። ባለፈው ሐሙስ ወዲህ ወደ ዋሽንግተን ዲሲ ያቀኑት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝታቸውን አጠናቀው በትናንትናው ዕለት ወደ አዲስ አበባ ተመልሰዋል። የከተሞቹ የሚኖሩትን ኢትዮጵያውያን ብዛትና ከተለያዩ አካባቢዎች ለሚመጡ ሰዎች አመችነት ከግምት አስገብቶም ጭምር የተመረጡ የሚመስሉት ሶስቱ የዩናይትድ ስቴትስ ከተሞች ጠቅላይ ሚኒስትሩ ከተገኙባቸው ልዩ ልዩ መድረኮች የአንዱን ክንውን እንመለከታለን። ከምሁራንና ከቢዝነስ የማህበረሰብ አባላት ጋር የተካሄደ ውይይት ነው። መድረኩን የተከታተለው አሉላ ከበደ የመጀመሪያውን ክፍል ለምሽቱ ያቀርብልናል። ከጊዜው በላይ መሄድ የፈለገ በሚመስለውና ቁጥራቸው የበዙ መድረኮች ያስተናገደው ስነ በፈጣን የተሀድሶ ጎዳና መምዘግዘግ የያዘች ለምትመስለው አገር ቀጣይ አቅጣጫ የሀሳብ አፍላቂዎችንና የቢዝነስ ማህበረሰብ አባላትን ለመጋበዝ የተሰናዳው የራት ግብዣና የምክክር ስነ ስርዓት ዘጊቶ እንደመጀመሩ ሁሉ ዘጊቶ ነው የተጠናቀቀው። ታሪክ የመንግሥት አስተዳደርና የዘመን ቅርሶች የቀደሙ አሰራሮችና የአዲሶቹ ንጽጽር ገናም ከመግቢያው ከተሰሙት ድምፆች ውስጥ ናቸው። ዶክተር ዮሐንስ ዘለቀ ከአስተናባሪዎቹ አንዱ ናቸው። የሥነ ሰውና የጥንታዊ ታሪክ ቅርሶች አጥኚ ናቸው። በመድረኩ ማማሻ የትውውቅ ንግግራቸው ደጋግመን ከዜሮ ጀመርን አሉ። ኢትዮጵያ ሀገራችን በርካታ ግሮች Red jimden, yeşil, sarı renk, bir የጀርመን መንግስት በሙሉና በሀዲስ ኪዳተጣት አፈረሱ እንደገና ታሪካችን ከዜሮ ጀምር። ከሀገር ውጭ የሚኖረው ኢትዮጵያዊ ስለ ሀገሩ ያለውን ቀናይነት ፈተና፣ ተስፋና ምኞቱን በእንኳን ደህና መጡ ንግግራቸው የጠቆሙት ደግሞ መድረኩን ከዋሽንግተኑ የኢትዮጵያ ኤምባሲ ጋር በጋራ ያስተባበረው የቪዥን ኢትዮጵያ ተጠሪ ዶክተር ጌታቸው በጋሻው ናቸው። ክቡር ጠቅላይ ምንም እንኳን በዚህ በውጭ የምንገኘው አብዛኛው ኢትዮጵያውያን ለሀገራችን ያለን ቀን ሀሳብና በጭቆና ቀንበር ስር ለረጅም ጊዜ ሲማቅ ለኖረው ሕዝባችን ይዘን ነው ስናዘግሙ የቆየነው ጥልቅ ሐዘንና በጎ ምኞት ከፍተኛ ቢሆንም ካለን አቅምና ፍላጎት ጋር ሲነጻጸር ለናበረሽትለት የቻልነው አስተዋጽኦ የፈለግነውን ያህል ነው ብለን ለመናገር አይችልም።

የጥላቻና የልዩነትን አጥር አፍርሶ በምትኩም ድልድይ መገንባት በሚለው መርሃቸው የስድስት ቀናት የዩናይት ስቴትስ ቆይታቸውን አገባደው የተመለሱት ጠቅላይ ሚኒስትር አብይ አህመድ ቁጥራቸው ሁለት መቶ ሃምሳ ከሚደርስ ምሁራንና የቢዝነስ ማህበረሰብ አባላት እንዲሁም ሌሎች ጋር ባደረጉት በዚህ ውይይት በመድረኩ በተናጋሪዎች ለቀረቡ ጥያቄዎች መልስ ሰጥተዋል። ማየት የምፈልገው ሲሉም ህልምና ምኞታቸውን እንዲህ ገለጡ።

ደስተኛ የሆነ ዜጋ ማየት ነው የምፈልገው። በዕለቱ ከዚያ ቀደም ብሎ የዩናይት ስቴትሱን ምክትል ፕሬዚዳንት ማይክ ፔንስን አግኝተው ያነጋገሩት ጠቅላይ ሚኒስትር አብይ ከአገር ውጭ ለሚኖረው ኢትዮጵያዊም በተመሳሳይ ያላቸውን ይህንኑ ምኞታቸውን ለዩናይት ስቴትስ ባለስልጣናት ያነሱበትን አጋጣሚም ለመድረኩ ታዳሚዎች አጋርተዋል። ዛሬ ከእናንተ ሽማምቶች ጋር ትንሽ ቆይታ ነበረንና ምን እናገዛችሁ ብለው ነበር ጥያቄ ከዜጎቻችን ደስታቸውን አትቀሙባቸው ብቻ ነው። ሌላ እርዳታ ብዙ ያስፈልገናል ብዬ ሚያራም ነው። እኛ ለእኛ በቴዎች ነው ዲሞክራሲያዊ ምርጫ በሌለበት የማገልገል ፍላጎት የለንም ያሉት ጠቅላይ ሚኒስትር አብይ በግድ ማስተዳደር ግን ምን እንደሚመስል አይተናል ሲሉ የነፃና ተአማኒ ምርጫን የግድነት ብሎም የመግዛት ሳይሆን እንደ እርሳቸውም ቃል የማገልገልን ሚና አጉልተው ተናግረዋል። አቶ በቶ ከአንስቷቸው አንኳር አንኳር ጥያቄዎች ውስጥ የህግ ማሻሻያ 20 Şubur Dev Çağrı'nda İlgi Sarabı'nda Karim Sinan Baramada Kıngan Çoğallı Bırağın Sarabı Tanrı Mürçan'la Demokrasi Alt Mehdi Yeni Yagır Yerlere አድማጮች ሰፋ ያለውን የምሽቱን ዝግጅት ለቅምሻ ያህል ያቀረብ ነው። በመድረኩ የተሰሙትን ንግግሮችና የጠቅላይ ሚኒስትሩን ቀሪ መልሶች በተከታዩ ፕሮግራማችን እናቀርባለን። አድማጮች መጽሔት ነው የምትከታተሉት። የመጨረሻው ዘገባ እንሆ፤ የሰኞ ወሳኝ ጠቅላላ ምርጫ ውጤት እየተጠበቀ ባለበት ወቅት በዚምባብዌ ጦር ሰራዊት ወታደሮችና ፖሊሶች ዋና ከተማው ሐራሬ ውስጥ ተቃዋሚ ሰልፈኞች ላይ ተኩስ ከፍተው ምርጫውን በ38 ዓመት ውስጥ ሮበርት ሙጋቤ በተወዳዳሪነት ባልቀረቡበት ሲካሄድ የመጀመሪያ መሆኑ ታውቋል። በዋና ከተማዋ ሁለት ተቃዋሚ ሰልፈኞች በጸጥታ ኃይሎች ተገድለዋል። በአገሪቱ ውጥረት እየተጋገለ ሲሆን ታዛቢዎች ወቅቱ ለዚምባብዌ ወሳኝ ምዕራፍ ሊሆን እንደሚችል እየተናገሩ ነው። የቪኦኤዋ አኒታ ፖል ከሐራሪ ያጠናቀረችውን ዘገባ ቆንጅታየ ታቀርባለች። በበርካታ ዓመታት ከተካሄዱት ሁሉ ከፍተኛ ትርጉም ባለው ምርጫ ጉዞ ላይ በምትገኘው በዚምባብዌ ዋና ከተማዋ ሐራሬ ላይ የተቃውሞ ሰልፉ እየተበራከተ መጥቷል። ሰኞ ዕለት የተካሄዱት ምርጫዎች ውጤቶች እስካሁን ይፋ አልተደረጉም። ቢሆንም ተቃዋሚ መሪው ኔልሰን ቻሚሳ ከወዲሁ ፕሬዚደንት ኤመርሰን ምናንጋጓን አሸንፌያለሁ እያሉ ናቸው። ስማቸው እንዳይገለጽ የጠየቁ ተቃዋሚ ሰልፈኞችም ብዙ የሚሉት አላቸው በጦር ሰራዊቱ ይጠቀማሉ። እንዴት አንድ ጀነራል ፕሬዝደንት ይሆናል? መንግስቱ እንዳለ በጦር ሰራዊት አባላት እየተሞላ እኮ ነው ሲሉ ይሰማሉ ተቃዋሚ ሰልፈኛው። ትናንት ከቀትር በኋላ የጦር ሰራዊት ተሽከርካሪዎች ሐራሬ ጎዳናዎች ላይ ወዲያ ወዲህ ሲሉ ታይተዋል። የጥይት ድምፅም ሲያስተጋባ ነው ያመሸው። ታዛቢዎች ስጋታቸውን እየገለጹ ነው። የአውሮፓ ህብረትና የአሜሪካ ታዛቢ ቡድኖች ውጤቱ ሳይገለጽ በቆየ ቁጥር ውጥረቱ እየተባባሰ መምጣቱ እንደማይቀር ስጋታቸውን ገልጸዋል። አንዱም መሰረታቸው ዩናይትድ ስቴትስ የሆነውና በዓለም ዙሪያ የዲሞክራሲ ተቋማት እንዲጠናከሩ የሚሰሩት ዓለም አቀፍ ሪፑብሊካዊ ተቋም አይአርአይና ብሔራዊ ዲሞክራሲያዊ ተቋም ኤንዲአይ የጋራ ታዛቢ ቡድን አባል የሆኑት የቀድሞ የዩናይትድ ስቴትስ አምባሳደር ጆኒ ካርሰን ናቸው። እንደሚመስለኝ በአመዛኙ ሰላማዊና ስርዓት የተከተለ ከነበረው ከምርጫ ዕለት ወዲህ ተቃውሞው እየተቀጣጠለ መጥቷል። ለዚህ ምክንያቱ የምርጫ ኮሚሽኑ ውጤቶቹን በማሳወቁ ላይ ዝግ በማለቱ ነው። የምርጫ ኮሚሽኑ ውጤቶቹን ሳያሳውቅ በቆየ ቁጥር ቁጣው እየተባባሰ ይሄዳል። ኮሚሽኑ ስራውን በገለልተኝነት እየሰራ አይደለም የሚለውንም ስጋት ያቀጣጥለዋል። ዩናይትድ ስቴትስ ኮንግረስ አባሏ ካረን ባስ በበኩላቸው የሚከተለውን አሳስበዋል። ወደዚህ ከመምጣታችን በፊት በተወካዮች ምክር ቤት ያሳለፍነው ውሳኔ አለ። ያም ውሳኔ የዚምባብዌ ሕዝብ ሰላማዊ፣ ግልጽና ፍትሐዊ ምርጫ እንዲያካሄድ ጥሪ ያቀርባል። ዩናይትድ ስቴትስ የዚምባብዌ ፖሊሲዋን እንደገና ልታጤን እንደምትችልም አመላክተዋል። ያ በእንጥልጥል ነው ያለው። ሂደቱ ይህን ባገናዘበ መልኩ እንደሚቋጭ ተስፋ አለኝ ብለዋል ኮንግረስ ውመን ካረን ባስ። በኢትዮጵያና አካባቢዋ ከምሽቱ ሶስት ሰዓት ከሰላሳ አራት ደቂቃ እየሆነ ነው። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዋና ዋና ዜና እናሰማ። ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘ ድርጅት በደቡብ ብሔር ብሔረሰቦችና ክልል ለተፈናቀሉ የጌዲዮ የወላይታና የጉራጌ ተወላጆች የግማሽ ሚሊዮን ብር እርዳታ መስጠቱ ታወቀ። በአንድ ሕዝብ መካከል እንዲህ ያለ መጠፋፋት መፈጠሩም እንዳሳዘነው ገልጿል። በግሎምካዳ ወረዳ ዘላንበሳ ከተማ ኤርትራ ድንበር አካባቢ በተቀበረ ፈንጂ ሶስት ልጆች ህይወታቸው ማለፉን ዘጋቢያችን አለም ፍስሀ ከመቐለ በላከው ዘገባ ጠቅሷል። የዚምባብዌ የሰብአዊ መብት ታጋዮች በድኅረ ምርጫው በመዲናይቱ ሐራሬ የሦስት ሰዎች ሕይወት ያጠፋውን የወታደሮች እርምጃን አውግዘዋል። የሀገሪቱ የምርጫ ኮሚሽን ዘገየ የተባለውን የምርጫ ውጤት በቅርቡ እንደሚያሳውቅ ገልጿል። በሕጉ መሰረት ውጤቱን ለማሳወቅ እስከ መጪው ቅዳሜ ድረስ ጊዜ እንዳላቸው ባለሥልጣኖች ተናግረዋል። በሶማሊ ክልል ፑንትላንድና ነፃ ሀገር ነኝ በምትለው ሶማሊላንድ መካከል የሚካሄድ ውጊያና አቀጣጣይ ልፈፋ እየጨመረ በሄደበት በአሁኑ ወቅት ተንታኞች አክራሪ ሙስሊሙ ቡድኖች በአካባቢው ያለውን አለመረጋጋት ተጠቅመው ስር ለመስደድ ሲሞክሩ ሊሞክሩ ይችላሉ የሚል ስጋት እያሰሙ ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን የተላከ ደብዳቤ መቀበላቸውን የዋይት ሀውስ ቤተ መንግሥት ጠቁሟል። ባለፈው ሰኒ ወር ላይ ሲንጋፖር ስላካሄዱ ስብሰባ የሚመለከት መሆኑ ታውቋል። የትራምፕ አስተዳደር ቻይና ወደ ሀገር በምታስገባው 200 ቢሊዮን ዶላር በሚያወጣ ሸቀጥ ላይ የሚደነግገውን ቀረጥ ወደ 25 ከመቶ ከፍ ለማድረግ በዛተበት በአሁኑ ወቅት ቀረጥ የማጠናከሩ ተግባር ዓለምን ከማሳዘን በስተቀር ሌላ ፋይዳ የለውም በማለት ቻይና አስጠንቅቃለች። ለአርእስተ ዜና ወዳናችን አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከ36 ደቂቃ የሐሙስ ምሽት ፕሮግራም ሁለተኛ ማጋማሽ እየተጀመረ ነው። ቀዳሚው ኢትዮጵያውያን በአሜሪካ ነው። አዲሱ እንግዲህ ዝግጅቱ ያንተ ነውና ምን ይዛሃል? እሺ፣ ኢትዮጵያውያን እዚህ ዩናይትድ ስቴትስ ውስጥ ባንክ ሊከፍቱ ነው የሚል ዜና ዳላስ ቴክሳስ እያለው ሰማለሁ። የሄድኩት እንደምታውቂው የዘንድሮውን የሰሜን አሜሪካ ኢትዮጵያን ስፖርት በዓል ለመሸፈን ቢሆንም ኳሱን ተከትለው በየቦታው የሚካሄዱ እዛው ሜዳ ውስጥ የሚካሄዱ እንቅስቃሴዎችንም መዘገቡ አንዱ የስራ አካል ነው እና ከብዙ እጅግ ብዙ ከሆኑት እንቅስቃሴዎች ይሄ ትኩረቴን ስለሳበው ስለ ባንኩ ገለጻ ወደሚደረግበት አዳራሽ ሄጄ የቦርዱ ሰብሳቢ አቶ ተካልኝ ገዳሙና ሁለት የቦርድ አባላት ዶክተር ሞገስ ገብረ ማርያም እንዲሁም አቶ ቸሩ ተፈሪ ያደረጉትን ገለጣ ተከታተልኩ። ስሙ ማራተን ዓለም አቀፍ ባንክ እንደሚባል አደመትኩ። እዚያ ሆኜ አቶ ተካልኝንና አቶ ቸሩን ለማዋየት ከስቱዲዮ ፕሮዲሰራችን ብርሃን ተባበረችኝ። ድምጻችንም ተቀረጠ። ብርሃን እናመሰግናለሁ በዚህ አጋጣሚ። ለመሆኑ ባንኩ ማራቶን መባሉ ስለምንድን ነው ብዬ ላቀረብኩት ጥያቄ አቶ ተካልኝ የሰጡኝን መልስ የውይይቱ ክፍል አንድ መነሻ አድርጌያለሁ። አቶ ተካልኝ ማራቶን የሚለው ቃል አበበ ቢቂላ በሺ ዘጠኝ መቶ ስልሳ እንደ አውሮፓውያን አቆጣጠር ሮም ላይ በተደረገው ኦሊምፒክ ጌምስ ላይ አንደኛ ወጥቶ ነበር። ይሄን ብዙ ሰው የሚያስታውሰው ይመስለኛል። ከዚያን ጊዜ ጀምሮ በተከታታይ ኢትዮጵያውያን በማራቶን ሩጫ አሸናፊዎች ሆነው ሀገራቸውን የበለጠ ለማሳወቅ በቅተዋል። እዚያን ጊዜ ጀምሮ ለኢትዮጵያ ሕዝብ ማራቶን የሚለው ቃል ቀስ በቀስ ወደ ኢትዮጵያውያን የገባ ይመስለኛል። ወደ አማርኛ፣ ትግርኛ፣ ኦሮሚኛ ሁሉም ገብቷል። ዛሬ እንደ ራቅ ያለ ገጠር ቦታ እንኳ ሄደን ማራቶን ብንል ኢትዮጵያ ውስጥ ይህ ምንድን ነው ይሄ ነገር የሚል ሰው ያለ አይመስለኝም። ስለዚህ ወደ ቋንቆቻችን ሰርጎ የገባ ቃል ዛሬ የኢትዮጵያዊ ቋንቋ ነው የሚባል እንደ አውሮፕላን The Biscuit mm -hmm. uh, and the materials. የውጭ ሀገር መጥተው የእኛን ላንጉጅ ተቀላቅለው እንደ ሰርገው ገብተው በቃ ከአማርኛ ከትግርኛ እንደማይለዩ ቋንቋ ይሆናል ማለት ነው። ስለዚህ እኛ ይህንን ስም ስንመርጥ መጀመሪያ ለሀገራችን ሰው እንግዳ አይሆንም፣ የመሳብ ቃትም አለው። በፈረንጆች ዘንድ ደግሞ የታወቀ ነው። ማራቶን ዓለም በሙሉ የሚያውቀው ነው። ስለዚህ ያም ደረጃ በዓለምም ደረጃ ጥሩ ስም ነው ብለን ለሁሉም ግልጽ ነው፣ ከኢትዮጵያውያን ጋር የተግባባ ቃል ነው ብላችሁ ነው። መልካም ዛሬ ግን አቶ ተካልኝ ስብሰባ ጠርታችሁን ተገኝቻለሁ። ምንድን ነበር ዛሬ ለማስተላለፍ የፈለጋችሁት ለሚመጣው ሰው? እዚያ ላይ ለማስተላለፍ የፈለግነው መልእክት መጀመሪያ ባንክ የማቋቋም ሀሳብ እኔ ማራቶን እንደሚባል ማንም ሰው አቅም መጀመሪያ መጀመሪያ እንደው መቼ ነው በሀሳብ ደረጃ ቀርቦ ወገኖቻችን እዚህ ያሉ ወገኖቻችን ኢትዮጵያውያን የተነጋገሩበት አንድ አንኳር የሆነ ጥያቄ እሱን ለመመለስ ሁለተኛ፣ ከዚያ በኋላ ምን ተሰራ ሶስተኛ አሁን በምን ደረጃ ላይ ነው ያለ ነው። አራተኛ ባንኩስ መቼ ነው የሚቋቋመው የሚሉትን ጥያቄዎች እንደ መግቢያ አድርገን ለተሰበሰበ ሰው ከገለጽን በኋላ በዛ ዙሪያ ጥያቄና መልስ ተጠይቆ ሰው የተሻለ ግንዛቤ ኖሮት ያንን ግንዛቤ ለሌላ ሰው እንዲያስተላልፍ ዘመድ፣ ለወዳጅ፣ ለጓደኛ ለሚገናኘው ኢትዮጵያዊ ሁሉ እንዲያስተላልፍና ብዙ ኢትዮጵያውያን ይህን ሀሳብ እንዲካፈሉ እንዲረዱ ለማድረግ ነው። አቶ ቸሩ፣ ስብሰባ ላይ አንዳንድ ጥያቄዎች ተነስተዋል እና ሼር ለመግዛት ምን ያስፈልጋል? ማን ነው የዚህ ባንክ ሼር ከፍሎ ሊገዛ የሚችል የሚል ጥያቄ ተነስቶ ነበር። እና በዚህ በኩል ያሉትን ጥያቄዎች እርስዎ ለመመለስ ይሞክሩ። እንግዲህ እኛ ካፒታሉ ብለን የገመትነው ወደ ሀያ ሁለት ሚሊዮን የዩኤስ ዶላር ነው። አስር ፐርሰንቱ በአንዳንድ ሺ ብር እንዲሸጥ የቀረበ ሀሳብ አለ። የቀረው ደግሞ በአምስት ሺህ ዶላር እንዲሸጥ አስበናል። አንዳንድ ሰዎች ብዙ ሼር እንዳይገዙ ደግሞ ልምት የሚያደርጋቸውም አለ። ምክንያቱም ናቸው አለ በብዛት እንዲካፈል ነው የምንፈልገው እንጂ ጥቂት ሰዎች ሞኖፖላይዝ እንዲያደርጉት አይደለም። በዛ አይነት እና አንድ ሰው ምን ያህል ሼር ለመግዛት የሚያስፈልገው አቶ ተካለኝ አዘመኝ እዚህ ላይ ከተሳሳ ግን ቱ ፖይንት ናይን ፐርሰንት ኦፍ ዘ ካፒታል ነው፣ ሁለት ነጥብ ዘጠኝ ከመቶ ሁለት ከዛ በላይ ሊገዛ አይችልም። ከመቶ እንግዲህ ስንት ነው የሚሆነው ማለት ነው? ወደ ወደ ሁለት መቶ ሀምሳ ሺህ ዶላር ይሆናል ማለት ነው ግፋ ቢል አንድ ሰው ሊገዛ የሚችለው ከዚያ በላይ አይፈቀድም። ቅድም አቶ ሼር መሸጥ ግን አልጀመራችሁም አስፈካል ጀምራችኋል እንዴ? ገና ነው። ሸር ምንሸጠው ፍቃድ ስናገኝ ነው። አዎ ስለ ፈቃዱን የምንጠይቅ ነበረ። ምናልባት አቶ ሸሩ ጀምረው ወደ አቶ ተካልኝ እሄዳለሁ። ፍቃድ እንዳላገኛችሁ ቀደም ሲል ስብሰባው ላይ ስትናገሩ እኔም ሰምቻለሁ። እና ለምንድን ነው የዘገየው ፍቃድ ለማግኘት ምን እንደሚያስፈልጋቸው። አቶ ሸሩ ጀምረው ወደ አቶ ተካልኝ ሄዳለሁ። አሁን የፍዲይሲን ቢሮክራሲ የተመለከትከው እንደሆነ በማመልከት ላይ አስር ዓመት የቆዩ ሰዎች ሁሉ አሉ። አልተፈቀደም፣ ቶሎ አይፈቀደም። የሂስቶሪካሊ ኢንሹራንስ እና ባንኪንግ ብዙ ብዙ ስካንዳል የተካሄደበት ስራ ነው። በዚህ ምክንያት የሙስና ነገሮች በኃይል ክሎዝሊ ነው ነገሩን የሚመለከቱት እና ጊዜያቸውን ወስደው ደግሞ አንድ ሰው ብቻ አይደለም ስድስት ሰዎች ይመለከቱታል። እያንዳንዱን ፋይል እነዚህ ስድስት ሰዎች ለየብቻቸው እየተቀመጡ ይህንን ነገር ሲከተ ሲመለከቱት አፕሊኬሽኑን ጊዜ ይፈጃሉ። እኛ አሁን አፕሊኬሽናችንን አስገብተን እንደገና ይህን አስተካክሉ፣ ይህን አስተካክሉ ተብለን ያንን አድርገናል። አሁን ያ ከተስተካከለ በኋላ ደግሞ ለሁለተኛ ጊዜ ደግሞ ይህን አስተካክሉ፣ ይህን አስተካክሉ የሚባል ሌላ ነገር ደግሞ ተልቆልታል። እና እንደዚህ በማለት ነው። ቢሮክራሲው ቀላል አይደለም። እነሱ ናቸው እንጂ በኛ በኩል የጎደለ ነገር የለም። አትሰካልኝ የሚጨምሩታለ ለዚህ መልስ አለዛ ሌላም ጥያቄ አስቀጥላለሁ። እንግዲህ በአጭሩ ይሄ የሚሆንበት ሁለት ምክንያት፣ አንዱ ያው ቅድም አቶ ቸሩ እንዳለው አጭበርባሪ የሆኑ ሰዎች እንደ በቀላሉ ባንክ አቋቁመው ህዝቡን እንዳያታልሉ ማንኛውን ህዝብ ማለት ነው ባንክ ማቋቋም የሚፈልግ ብቻ ሳይሆን ሼር ለመግዛት የሚፈልገውን ህዝብ እንዳያታልሉ፣ ሁለተኛ ደግሞ እዚህ ሀገር እንደምታውቀው ኤፍ ዲ አይ የሚባል ፌደራል ዲፖዚት ኢንሹረንስ ኮርፖሬሽን የዚህ ዲፖዚት ፌደራል ዲፖዚት ኢንሹረንስ ኮርፖሬሽን አንዱ አላማ አንዱ ዋናው ስራው ዲፖዚት የሆኑትን ገንዘቦች ጋራንቲ ማድረግ ነው። ለምሳሌ በአንድ ወይም በሆነ ምክንያት አንድ ባንክ ባንክራፕት ሲሆን እዚያ ውስጥ ያሉት ዲፖዚተሮች እያንዳንዱ ዲፖዚተር እስከ ሁለት መቶ ሀምሳ ሺህ ዶላር ድረስ ኢንሹር ያደርጋል እና ባንኩ ሲከስር ለእያንዳንዱ ዲፖዚተር ገንዘቡን ላስቀመጠ ማለት ነው፣ እስከ ሁለት መቶ ሀምሳ ሺህ ድረስ ይከፍላል። እንግዲህ ይሄ ልባድ ጎዴት ነው የሚመራው። እንዴ እንዲህ ከሆነ መጀመሪያውኑ ማይከስር ባንክ እንዲሆን ተጠንቅቀን፣ መቆጣጠር፣ ጥያቄ መጠየቅ እና ይሄ ባንክ ቢቋቋም ትርፋማ ነው ብለን እስክናምን ድረስ ማቆይት አለብን። ማመልከቻ ይሄ ነው። ጥሩ አስተካሌ፣ በዛው ይቀጥሉልኝ። አንድ ሰው እኔ ለምሳሌ ሼር ብገዛ ምንድን ነው ጥቅሜ? ወይም ሼር የሚገዙ ሰዎች ጥቅማቸው ምን እሺ፣ ጥያቄው አልተመለሰም። በሚቀጥለው ይመለሳል ለማለት ነው። ከጊዜ አኳያ ክፍል አንድ ነው የተደመጠው። ወደሚቀጥለው ፕሮግራም እናልፋለን። ከኢትዮጵያን በአሜሪካ ጋር የተያያዘ ነው። ይህም አዳኖች ሲቀጥ፣ ባሳለፍነው እሁድ ጠቅላይ ሚኒስትር አብይ አህመድ ሎስ አንጀለስ ተገኝተው ከኢትዮጵያውያኖች ጋር ሰፋ ያለ ውይይት ማድረጋቸው ይታወሳል። ይህንን ተከትሎ ከሎስ አንጅለስና አካባቢው የተውጣጡ የኮሚቴ አስተባባሪ አባላት ሆን ተብሎ በተቀናበረ ስልት በተጋበዝንበት የእራት ፕሮግራም ላይ እንዳንገባ ነበር እንዳንገባ ከበር ተከልክለን ተከለከልን። የቆንስላ ጽሕፈት ቤት የቅርብ ሰዎች እየተመረጡ ነው እንዲገቡ የተደረገው። በኮሚቴ ውስጥ በየቆየንባቸው ጊዜያት ተደጋጋሚ ጫና እንዲሁም አድልዎ ደርሶብናል በማለት ቅሬታቸውን እያሰሙ መሆናቸውን የሎስ አንጀለስ ዘጋቢያችን ዳንኤል አርጋው ገልጾልናል። አዎ በዚሁ ህዝባዊ ውይይት የመግቢያ ትኬት አሰጣጥ ላይም ከፍተኛ ክፍተት እንደነበረ ህዝቡ ትኬት ከወዴት እንደሚወስድም በወቅቱ እንዳልተነገረው ነው። ከሎስ አንጀለስ ማህበረሰብ የአብይ ኮሚቴ አባላት ጋር ቆይታ ያደረገው ዳንኤል የገለጥልን እና በትናንት ዝግጅታችን ወይዘሮ ሜሮን አህዱ ከኮሚቴው አወቃቀር ጀምሮ ተፈጸመብን ያሉትን የአሰራር ጉድለትና አድሎ ገልጠው፣ ሌላው በደል ተፈጸመብን ያሉት አቶ ሙሴ የኋላ እሸትም ሦስት ቀን ሙሉ ነጻ አገልግሎት ሰጥተው ነገር ግን ያልተገባ መገለል እንደተደረገባቸው ጠቅሰው የተናገሩትን አሰምተናል። የሎስ አንጀለስ ቆንስላ ጽህፈት ቤት ኃላፊና የአብይ ኮሚቴ አስተባባሪ የአቶ ብርሃነ ኪዳነ ማርያም አስተያየትም ተጀምሮ ግን አልተቋጨም ነበር። ቀደም ሲል እንደገለጽ ነው። በሰዓት እጥረት አቶ ብርሃነ በአጠቃላይ ጥፋት ማፈጸሙ ምናምን ነው። ይቅርታ የሚጠይቃሉ። ስራ ሲሰራ ግድፈቶች ይኖራሉ። የቅርብ እና የሩቅ የሚባል ወይ ቤተኛ እና ቤተኛ ያልሆነ የሚባልበት ነገር የለም። በእኔ ግምት ሰው ኢኳል ኦፖርቹኒቲ አግኝቶ በአስተሳሰብም በአመለካከትም ምንም ልዩነት ሳይኖረን እንዲሳተፍ ተደርጓል። ይሁንና ግን የገለጽካቸው ነገሮች አይቻቸዋለሁ። እኔም በተለይ በራት ፕሮግራሙ ላይ የተከሰተው ነገር በጣም ገርሞኛል። እንዲህ የሆነበት አንደኛው ምክንያት ቀደም ብሎ በነበረው እየታደለ በነበረበት ቀን ከኦፊሱ አላግባብ ትኬት ነጥቀው የወሰዱ ሰዎች ነበሩ። በርካታ ትኬት ነጥቀው ወስደዋል። ራት አዳራሹ ደግሞ ለተወሰነ ሰው ነበር የተዘጋጀው። ስለዚህ የኮሚቴ አዘጋጆች ሳይቀሩ ከውጭ ቀርተው ሊስት እንኳን ያልነበረ ሰው እንዴት እንደገባ የማይታወቅ ሰው ወንበሮችን ይዞታል። በርካታ ሰምቼ እኔ ስወጣ በርካታ ማውቃቸው የኮሚቴ አባላት በር ተዘግቶባቸው ስራ ላይ ያልነበሩ ፊታቸውን አይቻቸው ማለት ሰዎች ደግሞ እዛ ውስጥ እንደነበሩ ነው የታዘብኩት። ና የተፈጠረው ጉለት ምንም ጥያቄ የለውም። ለተፈጠረው ስህተት ደግሞ ኃላፊነት መውሰድ ያስፈልጋል። በዚህ አጋጣሚም ይቅርታ ልጠይቅበት የምችል ችግር ነው። ምክንያቱ ምን ይሁን ምን እንደዚህ አይነት ነገር መፈጠሩ ግን በጣም አሳዛኝ ነው። ሲደክምና ሲለፋ የቆየ ሰው ወደ ውጪ በር ተዘግቶበት የማታውቀው ሰው ገብቶ እንደዚህ ሲያደርግ በጣም አሳዛኝ ነው፣ እኔም ያዘንኩበት አጋጣሚ ነው። ፖሊስ ተጠራብን የሚሉ ወገኖች አሉ። በእለቱ ማን እንደጠራ ማወቅ ይቻላል? በዚህ አጋጣሚ ማን እንደጠራ እንኳን አላወቅኩም። እኔ ኮ መጣ ኮ መጥቼ ተነጋግረን፣ እነዚህ ሰዎች ኮ አብረውን ሲደፍም የነበሩ ሰዎች ናቸው እንደ ተከለክሏቸው አላችሁ ብዬ ተነጋግረን ኮ ነው እንዲገቡ የተደረገው። ስም መጥቀስ ካስፈለገ ጽህፈት ቤቱ ሰራተኛ አቶ ሙክታር ሰው እየመረጠ ሲያስገባ የተወሰኑ እዛ ኮሚቴ ውስጥ ያሉ ሰዎችም ቪዲዮ ሲቀርጹ ነበር። እና እርሶን የቆንስላ ጽህፈት ቤት ስራ ኃላፊነቶ የኮሚቴው አስተባባሪ ለወደፊቱ እንደዚህ አይነት ክፍተት እንዳይፈጠር እርምጃ ለመውሰድና አንዳንድ ነገሮች ለማድረግ በእርሱ በኩል ምን ያህል ቁርጠኝነት አለ? ያው ጽህፈት ቤቱ እንደ ጽህፈት ቤት ስራውን ይገመግማል። ይሄን መደረጉን ለምን እንደተደረገ ማጣርተን በመንግስት አሰራር የምናደርገው ነገር ሁሉ እናደርጋለን። በርካታ የኮሚቴው አባላት አብረን ሰሩ የነበረ ሰዎች መዘጋታቸውን ተቆልፎባቸው ሳይ በጣም ያዘንኩበት ነገር እሱ ነው። ለማንኛውም ግን ሚክታርም ሆነ ሌላም ሆነ እንደ ጽህፈት ቤት የተፈጠረው ስህተት ኃላፊነቱን መውሰድ ይኖርብናል ብዬ አምናለሁ። አሁን ደግሞ አድማጮች ሴቶችና ቤተሰብ ፕሮግራማችን ይቀርባል። በነገራችን ላይ ቀደም ያሉትን እንግዳ ዳንኤልንም እናመሰግናለን። ሴቶችና ቤተሰብ መግቢያው እንዲህ ነው። ጠቅላይ ሚኒስትር አብይ አህመድ በሦስት የአሜሪካ ከተሞች ከኢትዮጵያውያን ጋር ያደረጉትን ግንቡን እናፍርስ ድልድዩን እንገንባ ጉዞ ዙሪያ ብዙዎች አስተያየት ሰጥተዋል። ቆንጅታዬ ለቤተሰብና ሴቶች ፕሮግራሟ ያነጋገረቻቸው የዋሽንግተን ዲሲ አካባቢ የፋይናንስ ቤት ሽያጭና ግዢ ባለሙያ በጠቅላይ ሚኒስትሩ ቆይታና በቀረቧቸው ጥሬዎች ዙሪያ የሰጡትን አስተያየት እንስማ። ምንድን ነው ያሉት? ባሉብኝ ኃላፊነቶች ምክንያት አሁን እንዲህ በቶሎ ወደ ሀገር ተመልሼ ለማገልገል ባልችልም በሙያዬ የርቀት ትምህርት በማስተማር ለማገልገል እመኛለሁ፣ ያሉት ጤና ይስጥልኝ። ወይዘሮ የትና የተሳቱ በፕሮግራማችን ልትቀርቢልን ፈቃደኛ ስለሆንሽ እጅጉን አመሰግናለሁ። እስቲ ራስሽን፣ ስራሽን ለአድማጮች አስተዋውቂልን። እሺ፣ ሮቆንጂ ተኔም ስለድሉ በጣም አመሰግናለሁ። የትና የት ሰዓቱ ባላለሁኝ በዚህ በቆየሁባቸው ዘመኖች ብዙዎች የቲ በሚለው ስሜ በቅጽል ስሜ ነው የሚያውቁኝ። አሁን ያለሁት ፋይናንስና ሪል ስቴትን ነው። ፋይናንስን ሲባል ደግሞ የተለያዩ የጥረት አካውንቶችን የልጆችን የትምህርት ቤት ኮሌጅ ፈንድ የተለያዩ የገንዘብ አያያዞችን ለኮሚኒቲያችን በነጻ አስተምራለሁ። እና በሪል ስቴት ዘርፉ ደግሞ ላለፉት አስራ ስምንት አመት ሳገለግል ቆይቻለሁ። በዚያ ላይ ሰፋ አድርገን እንነጋገራለን። ለዛሬ ግን የሰሞኑ ትኩረት ሆኖ በሰነበተው የጠቅላይ ሚኒስትር አብይ አህመድ በውጭ ከሚገኘው ኢትዮጵያዊና ትውልደ ኢትዮጵያዊ ጋር ለመተዋወቅ ግንቡንና ፍርስ ድልድዩን ገንባ እንደመር ጉዞ ላይ ይሆናል የምናተኩረው። ጠቅላይ ሚኒስትሩና አብሯቸው የመጡት የኦሮሚያ ፕሬዚደንት አቶ ለማ መገርሳን ጨምሮ ከፍተኛ የልኡካን ቡድኑ ጉዟቸውን አጠናቀው ተመልሰዋል። ጉዟቸውንና ክንዋኔያቸውን እንዴት አገኘሽው? የቲ እሺ ያው ሁሉም ሰው እንግዲህ ጊዜውን ወስዶ በጣም በጉጉት እየተከታተለ ነበር። ወዴትን እየሄድን ነው? እንዴት ነው የሚለው ነገር ማንኛውንም ኢትዮጵያዊ ወይም ደግሞ እንደውም ኤርትራኖቹን ጨምሮ ያካተተ ነገር ስለሆነ ሁሉም ሰው በጉጉት ሲጠብቀው ነበረ። እንግዲህ ለእኔ አዳዲስ ነገሮችን መማር የእኔ ምኞቴና ተፈጥሮዬ ስለሆነ ለመማር እድል የሚከፍት ነው ብዬ አስባለሁኝ። ንግግሩም ሁሉም ነገር ይኸው ቄሶቹን ማስታረቁ፣ ሰዎቹ በአንድ ላይ ተቀምጠው የማያውቁ ሰዎችን ማገናኘቱ፣ ሕዝቡን ማስተቃቀፉ የፍቅርን ነገር ማስተማሩ በጣም በጣም ጠቃሚ ነገር ነው፣ የሚያስፈልገን ነገር ነው። መስማማት መፋቀር አለብን ብዬ ስለማስብ እጅግ በጣም ጥሩ ነበር። ሰላም የሚወደድ ነገር ነው፣ ፍቅር የሚወደድ ነገር ነው፣ መግባባት የሚወደድ ነገር ነው። እና ለእኔ በጣም ጥሩ ነው። ጠቅላይ ሚኒስትር አብይ እንግዲህ አስተዳደሩን ከጨበጡበት ጊዜ አንስተው ለኢትዮጵያ ሴቶች ሊሰጥ ስለሚገባው ክብርና ቦታ የኢትዮጵያ እናቶች፣ ወጣት ሴቶች ያሉበትን የድህነት ኑሮ ለማስተካከል አብረን እንስራ ብለው ያለማቋረጥ ነው ጥሪ ሲያደርጉ ሲመክሩ የተሰሙት እና እዚህ የዲሲው ዝግጅት ላይ የተገኙ አንዲት ሴት እንደውም ስለ ሴቶች ክብር የሚያደርጉትን ጥሪ አስመልክተው ሲያመሰግኗቸው ሰምተሻቸው ከሆነ አላውቅም። እንዲያውም ለምን በዚሁ አን ሰማውም መጀመሪያ ላመሰግነው የምወደው ዶክተር አብይን እግዚአብሔር አብዝቶ ይባርክ። ባሎቻችን እያከበሩን ነው፣ አለቆቻችን እያከበሩን ነው፣ ወንድሞቻችን እያከበሩን፣ እውነት አይደለም? ጥሩ ነገር ነው። ሴቶችን ማክበር በጠቅላላው የሰው ልጅንም ማክበር ጥሩ ነው። አይ ቲንክ መከበር ሴቶች ይገባናል ብዬ አስባለሁኝ። አንዱ ነገር የምንከበርበት ትልቁ ምክንያት በአለም ላይ በዘመናችን እኛም ከመፈጠራችን በፊት የነበሩትን የኢትዮጵያን ብቻ አይደለም፣ በዓለም ላይ ያሉ ታዋቂ ጀግኖች ይሄ ሁሉ በዓለም ላይ ላይታች የሚለውን ሰው እኮ ያመጣን ሰዎች ነን። ስንት ጀግኖችን ወደ ምድር፣ ስንት ሊቃኖችን፣ ስንት ምሁራኖችን፣ የተለያዩ ሰዎችን የፈጠርን ስለሆነን ብቻችንንም ባይሆን በእኛ ውስጥ ተሸክመናቸው ወደ ምድር ያመጣናቸው ሰዎች ስለሆነን አንዱ ትልቁ ነገር ሰዎች ሊያከብሩን ይገባል ብዬ አስባለሁ። ከዛ በተረፈ ግን ብዙ ደግሞ እግዚአብሔር የሰጠን በሴትነታችን ወንዶችንም በወንድነታቸው እንደሰጠ ሁሉ እግዚአብሔር ለሴት ደግሞ የሰጠው ነገር አለ እና ያለ ሴቶች አይ ቲንክ ብዙ ነገር በቀላሉ ሊከናወን ብልህ በሆነና ቀለል ባለ ሁኔታ ይከናወናል ብዬ ስለማላስብ የሴቶች ተሳትፎ በምንም ነገር ውስጥ አስፈላጊም ነው፣ ግዴታም ነው ብዬ ነው እኔ ማምነው። በውጭ ያሉ ኢትዮጵያውያን በእውቀታችሁ፣ በሙያችሁ፣ በገንዘባችሁ፣ በጉልበታችሁ ወደ ሀገር ገብታችሁ ሕዝባችሁን አገልግሉ የሚለውን ጥሪያቸውን ጠቅላይ ሚኒስትሩ እዚህ በተዘዋወሩባቸው ከተሞች ከኢትዮጵያውያን ጋር በተገናኙበት ሁሉ ደጋግመውታል። እንደውም ማኪያቶ ከምትገዙበት ላይ በቀን አንድ ዶላር ስጡ የሚለውን ጥሪም አስቀድመው አገር ውስጥ እያሉ ያደረጉት ጥሪ ነው። በአጠቃላይ ወደ ሀገር ግቡና ስሩ ለሚያስፈልጉ ነገሮች የሚውል ገንዘብም ስጡ ባሉት ላይ ምንድን ነው አስተያየትሽ? ወል ወደ ሀገር ግቡና ስሩ ለሚለው ሁኔታዎች ለመስራት የሚፈቅድላቸው ሰዎች ሊኖሩ ይችላሉ። ያንን ስል ለምሳሌ የቤተሰብ ኃላፊነት፣ የልጆች ኃላፊነት የሌለባቸው ብዙ የተለያዩ አይዲያዎች በውጩ ዓለም ላይ በአሜሪካን ብቻ ሳይሆን የትም ዓለም ላይ የሰው ልጅ ሲኖር መልሰን ብንወስደው ሊጠቅም ቢችል ብዙ የተለያዩ ሙያዎችን የያዙ ሰዎች በዓለም ዙሪያ ተዘርተዋል። እውነት ነው። ብዙዎች ምኞት አላቸው ለማድረግ ማድረግ የሚችሉበት ሁኔታ እስከተመቻቸ ድረስ ለማድረግ ይችላሉ። ሌሎችም ደግሞ አላደረጉም ወይም ሊያደርጉ አይፈልጉም ሳይሆን የተለያየ ኃላፊነት ምክንያት ደግሞ የማይችሉ ሰዎች አሉ። ልክ ነው። የቤተሰብም ኃላፊነት አለ። የስራም ሁኔታ አለ። አዎ ልጆች አሉ። ቤተሰብ አለ። አንዳንድ የኑሮ ሁኔታ መደረግ ያለበት ነገር ስላለ ለአንድ ወር ወይም ለአስራ አምስት ቀን ያለን ተወት አድርጎ ፊትን በሚዞርበት ጊዜ ሊያመጣ የሚችል በቤተሰብ ላይም ሊያመጣ የሚችል የፋይናንሽል ሀርድሺፕ እና በርደን ሊኖር ስለሚችል፣ ጫና ሊኖር ስለሚችል፣ አዎ ከሀላፊነት የተነሳ አንዳንድ ሰዎች አሁን ሊያደርጉ የማይችሉ ሊኖሩ ይችላሉ። ግን ማድረግ የሚችሉትን ነገር ደግሞ ይቻል፣ በዲስታንስ ለርኒንግ መሰራት አይነት ሁኔታ ይሄ በርቀት የማስተማሩ የሚፈጠር ቢሆን ሁሉም የሚችለውን እኔ ለምሳሌ በሪል ስቴት እና በፋይናንስ በኩል ወይም ደግሞ ከስተመር ሰርቪስ እና ይሄ ታማኝ መሆን የአገልግሎትው አገልጋዬ መሆን የአገልግሎቶች በጣም ሁል ጊዜ ማየት ምፈልግ ሰው ነኝ። እና ጥሩ ቆንጅትና። እንግዳዋ ውይይታቸውን አላበቁም። ነገ ለመቀጠል እንሞክራለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሽብር ፈጣሪዎች ጉዞ ይወዳሉ፣ የዛሬው ርዕሰ አንቀጽ የመክፈቻ ሐረግ ነው። አይሲስ እና አልቃይዳን የመሳሰሉ የሽብር ቡድኖች በጉዞ ይተማመናሉ ብለዋል፣ የጸረ ሽብር ፈጠራ ሥራዎች አስተባባሪው አምባሳደር ኔታን ሴልስ በቅርቡ በተካሄደ የጀርመን ማርሻል ፈንድ ጉባኤ ላይ ለአትላንቲክ ዘለሉ ኅብረት አጋሮች ባደረጉት ንግግር ርዕሰ አንቀጹ እንደጠቀሳቸው ስልጠና ለመውሰድና ልምምዶችን ለማድረግ መጓዝ አለባቸው። ኢላማዎቻቸውን ለማደራጀት መጓዝ አለባቸው። ጥቃቶቻቸውን ለመፈጸም መጓዝ አለባቸው። አውሮፕላን ላይ በተሳፈሩና ድንበር ባቋረጡ ቁጥር ለይተን ልናውቃቸውና ልንይዛቸው እድሎ አለን። ርዕሰ አንቀጹ ከአምባሳደር ኔተን ሴልስ ንግግር መጥቀሱን ቀጥሎ የሚከተለውን አስፍሯል። አይሲስ በምድር ላይ ያለ እውን የከሊፋ ግዛት ለመፍጠር በሞከረ ጊዜ ወደ አርባ ሺህ የሚሆን ሰው ቀድሞ ታይቶ በማይታወቅ ብዛት ወደ ሶርያና ኢራቅ የጦር ቀጣና ጎረፈ። አሁን ታዲያ አይሲስ ይዞት ከነበረው አካባቢ 98 ከመቶ የሚሆነውን ባጸዳንበት ጊዜ እነዚያ በውጋ የተፈተኑ አርበኞቹ ወደ የመጡበት የመመለስ ወይም ወደ ሌላ ሦስተኛ አገሮች የመፍለስ አደጋን ደቅነዋል። ሽብርተኞችን ወይም ተጠርጣሪዎችን ከሀገር አቋራጭ ዓለም አቀፍ ተጓዦች መካከል ነቅሶ ለማውጣት ዩናይትድ ስቴትስ የምትጠቀመው የመንገደኞች ስም መዛግብትን መሆኑን የጠቆመው ርዕሰ አንቀጽ ይህ አሰራር አደጋ ሊያደርሱ ይችላሉ የሚባሉ ሰዎችን ለመፈተሽና ለተጨማሪ ፍተሻም በቅድሚያ የሚተኮርባቸውን መንገደኞች ለመለየት ጉዳይ እንደሚውል አመልክቷል። የመንገደኞች ስም መዝገብ በመንገደኞቹ በራሳቸው የሚሰጡ መረጃዎች የሚሰፍሩበት በአየር ትራንስፖርት አገልግሎት ሰጪዎች የሚሰበሰብ የጉዞ መቀመጫና ሰዓት ለማስያዝ እንዲሁም መንገደኞችን ለማሳፈር አገልግሎት ላይ የሚውል ሰነድ መሆኑንም ርዕሰ አንቀጹ ጠቁመዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በታህሳስ 209 ዓ ምት በውሳኔ ቁጥር 2396 ካሰፈራቸው አበይት ቁም ነገሮች አንዱ አባል መንግስታት የሽብርተኞችን ጉዞ ለመወሰን የሚያግዙ የመንገደኞች ስሞችን መዛግብት መረጃዎች ማሰባሰብ ማደራጀትና መተንተን የሚያስችሉ አቅሞች እንዲኖሯቸው ማድረግ መሆኑን ርዕስ አንቀጹ አስታውቋል። የውሳኔ ቁጥር 2396 መጽደቅን ዩናይትድ ስቴትስ እንደምታደንቅ ርዕሰ አንቀጹ ይገልጽና የመንገደኞች ስም መዛግብትን አሰራሮች ለማደራጀትና ስራ ላይ ለማዋል ዩናይትድ ስቴትስ ለማገዝ ዝግጁ መሆኗን ያስታውቃል። ውሳኔ 2396ን በፍጥነትና ሙሉ በሙሉ ለመተግበር እንዲሁም የመንገደኞች ስም መዛግብትን ጠቃሚነት ለማጉላት ዩናይትድ ስቴትስ ግፊቷን እንደምትቀጥልም ያስረዳል። የራሷን የመንገደኞች ስም መዛገብት ስርዓት እንደምታጋራም አመልክቷል። ለመንገደኞች ስመዛግብት ስርዓት ተመጣጣኝ ደረጃዎችንና ተቀባይነት ያላቸውን አሰራሮች ለማውጣትና ለመዘርጋትም ዩናይትድ ስቴትስ ከዓለም አቀፉ ሲቪል አቪዬሽን ድርጅት ጋር እንደምትሰራም ርዕስ አንቀጹ አስታውቋል። ዛሬ ባለ በእያንዳንዱ ጉዳይ ላይ ማለት በሚቻል ሁኔታ ዩናይትድ ስቴትስና የአውሮፓ ሀገሮች ስልታዊ አጋሮች ናቸው። እንደ እውነቱ ከሆነ ደግሞ ከአጋርነትም በላይ ወዳጆችና ጓደኞች ናቸው። በዓለም አቀፍ ሽብር ፈጠራ ላይ በምናካሄደው የጋራ ትግል ከዚህ የአትላንቲክ ዘለል የተጠናከረ ጉልበት የበለጠ ትክክለኛ ቦታ የለም። የአምባሳደር ሴልስ መልእክት ነው። ርዕሰ አንቀጹ ይቀጥልና በአምባሳደሩ የጀርመን ማርሻል ፈንድ ጉባኤ መልእክት ማጠቃለያውን ያሰፍራል። እሴቶቻችን ተመሳሳይ ናቸው፣ ጥቅሞቻችን ተመሳሳይ ናቸው፣ ጠላቶቻችንም የጋራችን ናቸው። ባጭሩ፣ በዚህ ጉዳይ አብረን ነን። በጸረ ሽብር ፍልሚያችን ከፊታችን የተደቀነ ብዙ ሥራ አለ። የምናሸንፈውም አብረን በመጋፈጥ ብቻ ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። ሰላም፣ ደህና ደሩ። ትግርኛ ፕሮግራም ይቀጥላል።